bye የኮቪድ-19 ወረርሽኝን በመከላከልና የሕክምና አገልግሎት በመስጠት በቀጥታ ለሚሳተፉ ለጤና ዘርፍ ሰራተኞች የተጋላጭነት ልዩ አበል እንዲከፈላቸው የሚያዘው አዋጅ በሚኒስትሮች ምክር ቤት ጸድቆ ከወጣ ስድስት ወር ቢያልፈውም እስካሁን ክፍያው እንዳልተፈጸመላቸው የጤና ባለሙያዎች ለአሜሪካ ድምጽ ተናግረዋል። ከአበል ክፍያው በተጨማሪ ቋሚ ደሞዝም ጊዜውን ጠብቆ ስለማይከፈል በኮቪድ-19 ዙሪያ የሚሰሩ ባለሙያዎች ከኮረና ተጋላጭነት ባለፈ ለከፍተኛ የኢኮኖሚ ጫና መዳረጋቸውንም ተናግረዋል። በተለያዩ የኢትዮጵያ ክልሎች የሚሰሩ የጤና ባለሙያዎችን ያነጋገረችው ስምንሽ ቆየናት እንደሚከተለው አሰናድተዋለች። የጤና ዘርፍ ሰራተኞች የኮቪድ-19 ወረርሽኝን ለመቆጣጠርና ለማከም በሚደረገው ጥረት ለበሽታው ያላቸውን ከፍተኛ ተጋላጭነትና እያበረከቱት ያለውን አስተዋጽኦ ከግምት ውስጥ በማስገባት የሚኒስትሮች ምክር ቤት ልዩ አበል እንዲከፈላቸው ውሳኔ ያስተላለፈው ግንቦት 14 2012 ዓ.ም ነበር። ነገር ግን ይህ ውሳኔ እስካሁን ተፈጻሚ እንዳልሆነና ወረርሽኙን ለመቆጣጠር በቀጥታ ተሳታፊ ሆነው የሚሰሩ የጤና ባለሙያዎችም ሆኑ ድጋፍ ሰጪ አካላት ምንም አይነት የአበል ክፍያ እያገኙ እንዳልሆነ በተለያዩ ክልሎች ያነጋገር ናቸው የጤና ባለሙያዎች ይገልጻሉ። ከነዚህ ውስጥ አንዷ በደቡብ ክልል ወላይታ ዩኒቨርሲቲ ውስጥ በሚገኝ የኮሮና ሕክምና ማዕከል ውስጥ ላለፉት አምስት ወራት ከቤተሰብ ተነጥላ የኮሮና ቫይረስ ሕሙማንን እያከመች የምትገኘው ዶክተር አዲስ ሀብታሙ አንዷ ናት። ምልክት ከሌላቸው ጀምሮ እስከ ሜካኒካል ቬንትሌተር ወይም መተንፈሻ ማሽን ላይ እስካሉ ታካሚዎች ድረስ ቀን ማታ ሳንን በጣም ብዙ ታካሚ እያስተናገድን ነበር ያለ ነው እስካሁን ከቤተሰብ ተለይተን ነው ያለነው። ከዘመድ ወዳጅ ርቀን ኦልሞስት ወደ አምስት ወራችን ነው። እዚህ ኮምፓውንድ ውስጥ ኮንፋይንድ ሆነን ያለነው ነው እና ምንም እንኳን አዋጁ ከግንቦት አስራ አራት ጀምሮ ታስቦ ከዛ በኋላ ክፍያው ተፈጻሚ እንዲሆን ብሎ ሚኒስትሮች ምክር ቤት ቢያውጅም እስካሁን ድረስ ምንም አይነት የተጋላጭነት ክፍያ አልደረሰንም። በተመሳሳይ ካለፈው ዓመት ሚያዝያ ወር ጀምሮ በአማራ ክልል ሰሜን ሸዋ ዞን የኮሮና ለይቶ ማቆያ የህክምና ማዕከል ውስጥ በማገልገል ላይ የሚገኙት ዶክተር ኤፍሬም ቸርነት ምልክት ከማያሳዩ ህመምተኞች አንስቶ በመተንፈሻ መርጃ መሳሪያ እርዳታ እስከሚታከሙ ህመምተኞች ድረስ ድጋፍ የሚያደርጉ የጤና ባለሙያዎች ለወረርሽኙ ያላቸውን ተጋላጭነት ገልጸው ይህ ታሳቢ ተደርጎ እንዲከፈላቸው የተፈቀደው የአበል ክፍያ ባለመፈጸሙ እንዳሳዘናቸው ያስረዳሉ። እኛ ምናልባት የህክምና ባለሙያዎች በመሆናችን ከሌላው ማህበረሰብ በተለየ መልኩ ሙያችን ስለሚያስገድደን በቫይረሱ ከተጠቁ ሰዎች ጋር ለብዙ ጊዜ አብረን እንቆያለን። እነሱ ይወጣሉ፣ ሄደ ሌላ አዲስ ተጠቅሶ ይመጣል። እኛ ግን እዛው ነው የምንሆነው ነው። ተጋላጭነታችን ተከታታይ ነው፣ ማለት የሚቋረጥ ነገር አይደለም። እዛ ውስጥ ካለን ድረስ ህይወትን መስዋዕት አድርገን ነው እዚህ ቦታ ላይ የምንሰራው። ደግሞ ብዙዎቻችን ቤተሰብ እናስተዳድራለን። ቤተሰብ መጣ ጠበቅ ጉርሀት አንድ ሰው ሰርቶ ደግሞ ማግኘት አለበት። ከዛ ከዛ አንጻር ኢኮኖሚካሊ በጣም ስትረስ ይፈጥራል። ገብቶሻል። የስራው ኤንቫይሮመንት አንድ የስትረስ ምንጭ ነው፣ ጭንቀት ይፈጥራል። ከዛ በዘለለ ደግሞ አስተሰች ምስትበይ ደግሞ የሚፈጥ ኢኮኖሚካል ስትረሱ አለና ስትረሶቹ ተደራራቢ ይሆናሉ። በሚኒስትሮች ምክር ቤት እንዲከፈል ታዞ የነበረው ልዩ አበል እስካሁን ካለመከፈሉ በተጨማሪ የሕክምና ባለሙያዎቹ የሚከፈላቸው ደሞዝ ለኑሮ በቂ አለመሆኑና ጊዜውን ጠብቆ አለመሰጠቱም ለሕክምና ባለሙያዎቹም ሆነ በድጋፍ ሰጭነት የሚያገለግሉ አካላት የኢኮኖሚ ችግር ውስጥ እንደከተታቸው ዶክተር ኤፍሬም ጨምሮ ያስረዳሉ። ደሞዝ የመዘግየት ችግር አለ። እንግዲህ እኔ እስካየሁ ድረስ በእኔ ላይ ተከፍሎም ጧግሜ ላይ የተከፈለን ጊዜ አለ። ሁለት ወር ማለት ነው። እሱ ደግሞ በራሱ የሚፈጥረው ጫና አለ አንድ ሶርሳችን ያችው ደመወዝ በሆነችበት አበሉ በተያዘበት ሁኔት ያቸው ደመወዝ ደግሞ ሁለት ወር ስድሌ ስታደርግ ኢኮኖሚካሊ በጣም እስትረስ ውስጥ ነው የምትገቢ ማለት እንደ ሌላ ሰው እንዲተራ ሉጠሽ መንግዳሽ ምናምን የምታገኘው ነገር አይሆንም ምክንያቱም እኛ የምንሰራው ኮቪድ ናይንቲ ሴንተር ላይ ነው በማህበረሰቡም ቢሆን የሆነ ያህል አንቺን አሁን ፍሪ የሆኖ የሚቀርብሽ ሰው ላይኖር ይችላል ለህይወታቸው ከመስጋት አንጻር ማለት ነው ከዛ ከዛ አንጻር ነገሮችን አሁን ኖሮች ራሱ ኢኮኖሚካሊ ነገሮችን አሳልጠሽ የመኖር ሁኔታ ላይኖር ይችላል እኛ ጋር ሲሆን፣ ስለዚህ ይህንን ነገር ትንሽ ጭንቀት ይፈጥራል እኛ ጋር። በሚኒስትሮች ምክር ቤት ውሳኔ መሰረት በኮቪድ-19 ወረርሽኝ ዙሪያ የሚሳተፉና ልዩ የአበል ክፍያ እንዲከፈላቸው የተወሰነው ወረርሽኙን ለመከላከል ለተቋቋመው ግብረ ኃይል አስተባባሪዎች፣ ሐኪሞች፣ አምቡላንስ ላይ የሚሰሩ ሰራተኞች፣ የጽዳት የጥበቃና የመሳሰሉ ስራዎችን የሚሰሩ ድጋፍ ሰጪ አካላት ሲሆን የክፍያው መጠንም እንደየስራ ድርሻቸው በቀን ከ1150 እስከ 300 ብር እንዲሆን ያዛል። ዶክተር ኤፍሬም ይህ ክፍያ አዲስ አበባ ከተማ በኮቪድ-19 ዙሪያ ለሚሰሩ ሐኪሞች ሁለት ጊዜ መከፈሉን ገልጸው በሌሎች ክልሎች ላይ ለሚገኙ ሐኪሞች አለመከፈሉ ግን የበለጠ ጥያቄ ፈጥሮብኛል ይላሉ። በተለየ መልኩ ግን አዲስ አበባ የሀገሪቷ ዋና ከተማ ላይ የሚሰሩ የህክምና ባለሙያዎች አንድ ጊዜ ብቻ ሳይሆን ሁለተኛ ዞር ተከፍሏቸዋል። ሁለተኛው ዞር እንዲያውም ቅርብ ጊዜ ነው የተከፈላቸው። ይሄ ነገር ደግሞ አጠቃላይ የተፈጻሚነት ሀገር ደረጃ ነው የሚለው እዛም ላይ ማለት ነው። የወጣዋች ላይ ግን በአዲስ አበባ ብቻ ተፈጻሚ ሆነው ሌሎቹ ክልሎች ላይ ይህ ነገር ተፈጻሚ አልሆነ። እኛ ራሱ በጣም ግራ እየገባ ነው። ሌላው በጉዳዩ ላይ ያነጋገር ነው ዶክተር እሸቱ ታደሰ በቦንጋ ከተማ በሚገኘውና በከፋ ዞን ውስጥ ብቸኛ በሆነው የኮሮና ሕክምና ማዕከል ውስጥ የአካባቢ ጤና አጠባበቅ ባለሙያና የአራተኛ አመት የሕክምና ተማሪ ነው። ከማዕከሉ በተጨማሪ ለኮሮና ታማሚዎች የቤት ለቤት ሕክምና አገልግሎት የሚሰጠውና ነፍሳችንን ገብረን ነው የምናገለግለው የሚለው ዶክተር እሸቱ የሚከፈላቸው ደሞዝ ለቤት ኪራይ፣ ለምግብና ለመሳሰሉት መሰረታዊ ወጪዎች እንኳን እንደማይበቃ በመግለጽ የሕክምና ባለሙያው ያለበትን ቅሬታ እንዲህ ያስረዳል። እኛ እርሳችንን ነፍሳችንን የታችንን አሳልፈን ሰጥተን ገብረን የምንሰራ የጤና ባለሙያዎች ነን። ተጋላጭነቱ በጣም የከፋ ነው። ጉዳት ሲደርስና ሞት ሲደርስ እንድንማር ተጠቂዎቹ እኛ ነው። የትኛውም አይነት ኬዝ የሚመጣ መጀመሪያ የምንሳተፈውና ራሳችን አሳልፈን የምንሰጠው እኛ ነው እና አብዛኛው እንዲሁም ማለት ይቻላል ውጭ ነው የሚኖረው ተከራይቶ ማለት ነው እየከፈለ የሚኖረው ውድነትን ታውቂያለሽ። በጣም የናረ ኑረ ውድነት በዚህ ሰዓት አለ። ትላስ ደግሞ የምንመገበው ምግብ ውጭ ነው የምንበላው የሚያቀርብልን አካል የለም። ስለዚህ ለነዛ ወጪዎችና ሌሎች ወጪዎች የልብስ ወጪ ያለ ሌሎች ወጪዎችም ይኖራሉ እና እነሱ ስናወጣ በጣም ያነሰ ገንዘብ ነው የምናገኘው። ይህንን ነገር ተነጋግረውበት ጤና ባለሙያ ለሚሰራ ይህን ያህል የተጋላጭነት ክፍያ ያስፈልገዋል ብለው ወስነዋል። ይህን ደግሞ በበቂ ጥናት ነው አረጋግጠው ነው የወሰኑት። እኛ ከምኖረው ኑሮና ከሚከፈለን ገንዘብ አንፃር ስትመለከቱ በጣም ያነሰና በጣም ተቸግረን እንደምኖር ነው በደንብ አድርጌ አስረግጬ የምናገረው ማለት ነው። እንደውም አብዛኞቹ ትናንት ችግሩ ሲኖሩ አያለሁ። እኔም እንደዚያ ማለት ነው፣ በጣም ነው የምንቸገረው። ዶክተር እሸቱ ጨምሮ በአዲስ አበባና በክልል ከተሞች መካከል ያለው የአበላ አከፋፈል ልዩነትና የደሞዝ መዘግየት እንዲስተካከልም ጠይቋል። ሌሎች ክልሎችና የአስተዳደር ከተሞች ይተከፍሏቸው ተከፍሏቸው፣ ለእኛ ግን እስካሁን ድረስ አለመከፈሉ በጣም በጣም ቅር ብሎናል። ልክ አይደለም፣ መስተካከል አለበት፣ መከፈል አለበት። መናገር ብቻ ሳይሆን የተናገሩትን ነገር ተግባራዊ ማዋል አለባቸው። ደሞዝ እንኳን በአግባቡ አይገባም። እስከ ሀያ አንድ ቀን ድረስ ጠብቀን ነው ደሞዝ እንኳን የምንወስደው እና በደሞዝ አከፋፈል ደረጃም በተጋላጭነት ክፍያም ደረጃ እንዲከፍለን እንዲደረግ ነው የምናሳስበው። የሕክምና ባለሙያዎቹ የአበል ክፍያ ጥያቄያቸውን ለሚገኙባቸው ዞኖችና ክልሎች አቅርበው በቂ መልስ ባለማግኘታቸው ጤና ሚኒስትርን ጨምሮ ወደ ሌሎች የሚመለከታቸው የፌዴራል መስሪያ ቤቶች ቅሬታቸውን ለማስገባት እየተዘጋጁ መሆኑን ነግረውናል። በጉዳዩ ላይ አስተያየታቸውን እንዲሰጡን የጤና ሚኒስትርን ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው ባይሳካም ምላሻቸውን ካገኘን ጉዳዩን ይዘን እንመለሳለን። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።